ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሐምሌ 22 2009 ዓ.ም ፕሮግራሙን ጀመረ። ኢትዮጵያ በታሪኳ ገጥሟት የማያውቅ ችግር ደርሶባታል ይላሉ ሲያትል፣ ዋሽንግተን የተሰበሰቡ የጎንደር ኅብረት አባሎች ኢትዮጵያ አይታ የማታውቀው ችግር አጋጥሟታል። ለምንድን ነው አያቶቻችን፣ ቅድማቶቻችን አንድ ላይ ቆሞ ያቆሟት ሀገር ይህ ሁሉ ችግር የደረሰባት ብለን ስናስብ፣ በቃል ኪዳን የተሳሰሩ ማህበሮች አስፈላጊ ሆኖ በማግኘታችን ወያኔ የፈጠረውን ክልል ሰዎች ታጥረው እንዲኖሩ የሚያደርገውን ነገር ለአንዴም ለሁሌም ማፍረስ አለብን። ቀድመው የተሰሙት የህብረቱ ሊቀመንበር ዶክተር አበበ ገላጋይ ሲሆኑ ቀጥሎ ያደመጣችኋቸው ደግሞ ዶክተር ሙሉጌታ ካሳሁን የኅብረቱ ሥራ አስፈጻሚ ኮሚቴ አባል ናቸው። ዝርዝሩን በዛሬው የቅዳሜ ዝግጅታችን ሰማላችሁ። የማስተናግዳችሁ ሰሎሞን አባተ ነኝ። የሙዚቃ ቃናም ይዘናል። ብርሃን ኃይሉ ፕሮግራሙን ታቀናብራለች። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። ፕሬዚዳንት ዶናልድ ትራምፕ ሕገወጥ ስደተኞችን ለመቋቋም ተጨማሪ አስር ሺህ ወታደሮችን እንደሚያሰማሩ አስታወቁ። ከተሞቻችንን ከወሮ በላ ስደተኞች እንከላከላለን ሲሉም ትናንት ማታ መናገራቸው ተሰምቷል። ምክር ቤቱም ለተጨማሪ አስር ሺህ የኢሚግሬሽን ወታደሮች የሚሆነውን በጀት ያጸድቅ ዘንድ አሳስበዋል። ኢራን ዛሬ ቅዳሜ በሰጠችው መግለጫ አንድ የዩናይትድ ስቴትስ የባህር ኃይል አውሮፕላን ከሙያ ስነ ምግባር የወጣ የማስጠንቀቂያ ተኩስ በአብዮታዊ ዘብ ላይ እንዳካሄደባት አስታወቀች። ይህን ዜና ይፋ ያደረገው የኢራኑ መንግስታዊ መገናኛ አውታር ወይም ኦፊሴላዊ መገናኛ አውታር ኢርና ተኩሱ የተካሄደው ትናንት አርብ እንደሆነም ተናግሯል። ይህ አይነቱ ትንኮሳ በዚህ ሳምንት ብቻ ለሁለተኛ ጊዜ ያጋጠመ መሆኑን የገለጠችው ኢራን ባለፈው ማክሰኞ አንድ የዩናይትድ ስቴትስ መርከብ ፋርስ ባህረ ሰላጤ ላይ በሚገኝ የኢራን መርከብ ተኩስ ማካሄዱ ተገልጧል። በሌላ በኩል ብሪታንያ፣ ፈረንሳይ፣ ጀርመንና ና ዩናይትድ ስቴትስ ባወጡት የጋራ መግለጫ ኢራን በቅርቡ ያካሄደችውን የተምዘግዛጊ ሚሳይል ተኩስ አወገዙ። ኢራን ከእንግዲህ ይህን መሰል እርምጃ እንዳትወስድ በጥብቅ እናሳስባለን ይላል የመግለጫው አካል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሃሌ በመግለጫቸው ኢራን ይህን ያደረግኩት ዓለም አቀፍ ሕግን ተከትዬ ነው ያለችውም ከእንግዲህ የሚያምን የለም ይላሉ። ኢራን ከዚህ አድራጎቷ እንድትቆጠብ ወይም እስከምትቆጠብ ድረስ ውጤት አምጪ የሆነ ማዕቀባችንን እንቀጥላለን ሲሉም አመልክተዋል። ኢራንም የተባለውን ተምዘግዛጊ ሚሳይል ባለፈው ሐሙስ ማምጠቋን አምናለች። የሰሜን ኮሪያው መሪ ኪም ጆን ኡን ዛሬ ቅዳሜ ሲናገሩ አገራቸው እስከ ዩናይትድ ስቴትስ ሊደርስ የሚችል ሚሳይል እንዳላ ተናገሩ። ሰሜን ኮሪያ ይህን የገለጠችው ትናንት አርብ ካካሄደችው የሚሳይል ተኩስ በኋላ መሆኑ ነው። የትናንቱን የሰሜን ኮሪያ ተኩስ ቻይና ስታወግዝ፣ ጃፓን፣ ደቡብ ኮሪያና ዩናይትድ ስቴትስ በበኩላቸው የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት የሰሜን ኮሪያን የኒውክሌር ጦር መሳሪያ ለመግታት በሚወስደው እርምጃ ዙሪያ በጋራ ለመስራት ማቀዳቸውን አመልክተዋል። የፓኪስታኑ ጠቅላይ ሚኒስትር ናዋዝ ሸሪፍ በጠቅላይ ፍርድ ቤቱ ከስልጣናቸው ከተወገዱ በኋላ ገዢው ፓርቲ ጊዜያዊ መሪ መምረጡ ተገለጠ። የ67 ዓመቱ ናዋዝ ሸሪፍ ዛሬ ኢዝላማባድ ውስጥ በሊቀመንበርነት በመሩት አስቸኳይ የሙስሊም ሊግ ፓርቲያቸው ስብሰባ ላይ የነዳጅ ሚኒስትር የሆኑት ሻሂድ ቃቃን አባስ ለአርባ አምስት ቀናት በጊዜያዊ መሪነት ተሰይመዋል። ጊዜያዊ መሪ ማለትም ሻሂድ ቃቃን አባስ ስራቸውን ሙሉ በሙሉ ከመረከባቸውና ቢሮም ከመያዛቸው በፊት ግን የምክር ቤቱን የትምምን ድምፅ ማግኘት እንዳለባቸው ተገልጧል። ፖላንድ አዲስ ባወጣችው የፍርድ አካሄድ ስርዓት ላይ የአውሮፓ ሕብረት ህጋዊ እርምጃ እንደሚወስድ አስታወቀ። አዲሱ የፖላንድ የፍርድ አካሄድ ወገንተኛ ላለመሆኑ ምንም ማረጋገጫ እንደሌለው አመልክቷል። ሕብረቱ በተጨማሪም ፖላንድ አዲስ ያቀደችውን አሰራር ተግባራዊ ከማድረጉ አስቀድሞ የአውሮፓ ሕብረት በመጪው ረቡዕ አንድ ውሳኔ ይፋ እንደሚያደርግ አስታውቋል። ፖላንድ አዲስ ባቀደችው የፍርድ ቤት አካሄድ ላይ የፍርድ ሚኒስትሩ ዳኞችን የስራ ዘመን ማለትም የዳኞችን የስራ ዘመን ለማራዘም ወይም በስራ ላይ ያሉትን ዳኞችም ደግሞ ከቦታ ለማስወገድ ስልጣን እንዳለው ነው የተገለጠው። በስትራተጂካዊቷ የህንድ ውቅያኖስ ወደብ ያለውን ብዙ ይዞታ በመሸጥ ሽሪላንካ ከአንድ የቻይና ኩባንያ ጋር የ አንድ ነጥብ አንድ ቢሊዮን ዶላር ስምምነት ተፈራረመች። ሽሪላንካ እዳዋን ለማቃለል ያቀደችው ይህ ሽያጭ ግን ቻይና ቦታውን ለወታደራዊ አገልግሎት ታውለው ይሆናል የሚል ስጋት መቀስቀሱም ታውቋል። የሽሪላንካ መንግስት እንዳስታወቀው በስምምነቱ መሰረት የሽሪላንካ ባህር ኃይል የወደቡን አካባቢ ጸጥታ ያስከብራል። ማንም የውጭ ባህር ኃይል ወደቡን በጦር ሰፈርነት አይጠቀምበትም። በመጨረሻም ከዓለም በዕድሜ ትልቁ መሪ የዚምባብዌው ፕሬዚዳንት ለተጨማሪ የፕሬዚዳንትነት ስልጣን እወዳደራለሁ ሲሉ ተሰሙ። ባለቤታቸው ግን ይህን ሐሳብ አይደግፉም። ይሁንና ፕሬዚዳንቱ ይህንን ሐሳብ ሲያቀርቡ እያንዳንዱ ሰው ዕድሜያቸው አይፈቅድም የሚለውን ሐሳብ ወደ ጎን ተዉት የሚል መልእክት ማስተላለፋቸው ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። ወደሚቀጥለው ፕሮግራም። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ25 ሜትር ባንድ በ12110 ና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሐምሌ 22 2009 ዓመተ ምሕረት ምሽት ፕሮግራም ነው። ከዚህም ከዚያም በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን በየዓመቱ የሚያካሂደውን ዓመታዊ ስብሰባ ተከትለው ፌዴሬሽኑ ፌስቲቫሎቹን በሚያዘጋጅባቸው ስፍራዎች አብረው በመሄድ የየራሳቸውን ስብሰባና ውይይት የሚያካሂዱ ኢትዮጵያውያን ማኅበራትና ድርጅቶች ብዙ ናቸው። በዚህ መሠረት በዘንድሮ ሲያትል ዋሽንግተን በተካሄደው የፌዴሬሽኑ 34ተኛ ዓመታዊ በዓል ወቅት የጎንደር ኅብረት የተሰኘው ድርጅት ባለፈው ሰኔ 29 እዚያው ሲያትል ከተማ ውስጥ አንድ ሕዝባዊ ስብሰባ አካሂዶ ነበር። የፌዴሬሽኑን እንቅስቃሴ ለመዘገብ ወደዚያው የተጓዘው ባልደረባዬ አዲሱ አበበ ሌሎች ስብሰባዎችንም እንደተከታተለው ሁሉ ይህንን የጎንደር ኅብረት ያዘጋጀውንም ውይይት ተመልክቶ ነበርና ተከታዩን አጠናቅሯል። አመሰግናለሁ ሰሎሞን። ስብሰባው የተጠራው ዓለም አቀፍ ድርጅት መሆኑ በተነገረለት በጎንደር ኅብረት ሲሆን የሲያትሉን ያዘጋጀውም የዚያው ቻፕተር ወይም ቅርንጫፍ ነው። ስብሰባውን በጸሎትና በምክር የባረኩት አባቶች አንዱ ከኢትዮጵያ ኦርቶዶክስ፣ አንዱ ከኢትዮጵያ እስልምና ናቸው። ከዚያ በኋላ ነው የጎንደር ኅብረት ሊቀመንበር ዶክተር አበበ ገላጋይ መድረኩን የተረከቡት። ያወያየሁት ቀደም ሲል በመግቢያው የተጠቀሱትን ሁለት የአመራር አባላት ሲሆን የህብረቱ በተለይም ዓለም አቀፍ ድርጅት መሪ መሆናቸውን የገለጡልኝ ዶክተር አበበ ይህንኑ በማብራራት ይጀምራሉ። ዓለም አቀፍ የሚባለው ስሙን ቀይሮ ሳይሆን በዓለም አቀፍ ደረጃ ቻፕተሮች አቋቁሙ። በቅርብ ጊዜ እኔና ባልደረባዬ አቶ አበበ ሂደን ወደ አውሮፓ ቻፕተር አቋቁመናል። ቻፕተር የሚሉት ቅርንጫፎቹን ለማለት እንደሆነ ይገባኛል ያን ያካተተ መሆኑን ለመግለጽ ነው እንጂ ስማችን የጎንደር ህብረት ለኢትዮጵያ አንድነት ነው። ዶክተር ሙልጌታ ምንድን ነበር ያለፈው የሲያትሉ ስብሰባ አላማ? የስብሰባው ዋናው አላማው ምንድን ነው? በኢትዮጵያ ደረጃ የኢትዮጵያን ችግርም ከሌሎች እህት ድርጅቶች ጋር በመሆን ለምን አንፈታውም? እኛ ብቻችንን ከጎንደር ተነስተን የኢትዮጵያን ችግር መፍታት ስለማንችል ሌሎችም ለምን አይሳተፉም የሚል ሁኔታ ላይ ደረስ። በዛን ጊዜ እንግዲህ በአጋጣሚ የጎጃም፣ የሌሎቹም፣ የወሎ፣ የሸዋ እየተቋቋሙ ስለመጡ ከነሱ ጋር አብሮ ለመምከር አብሮ ተገናኝቶ አብሮ ለመስራት የተደረገ የመጀመሪያው ስብሰባ ነው። በዚህ የመጀመሪያ ስብሰባ የመተዋወቅ ፕሮግራም ነበር የተካሄደው የጎንደር ህብረት ከሌሎች ህብረት ጋር አንድነት ፈጥሮ አብሮ ለመስራት እንደ ጎንደር ህብረት ለኢትዮጵያ አንድነት ሁሉ የጎጃም ህብረት ለኢትዮጵያ አንድነት፣ የወሎ ህብረት ለኢትዮጵያ አንድነት እየተባለ አንድነታቸውን የገለጡበት ነበር። ይሁንና የየክልሎቹ ስም በክፍለ ሀገር እየተጠራ ነበርና የሚተዋወቀው ይህን የአሁኑን በቋንቋ የተዋቀረ የፌዴራሊዝም ስርዓት እንደምን ሊቀይርና መልሶ ወደ ክፍለ ሀገር ሊመልስ እንደሚችል በግልጽ አልተቀመጠም። እንደገና ዶክተር አበበ ገላጋይ፣ በመሰረቱ ዶክተር ሙልጌታ እንደገለጸው ድርጅቱ ከተጠናከረ በኋላ የመጀመሪያ ጉባኤውን አካሂዶ በመስከረም ባለፈው ቱ ታውዝንድ ሲክስቲን አዲስ መንገድ ተዋቅሯል። አዲስ አመራር ፈጥሯል። ጎንደር ህብረት ሲቋቋም አንድ ራዕይ ነበረው። ጎንደርን በክፍለ ሀገር ማደራጀት እና የኢትዮጵያም ደግሞ ሀገራዊ ጥቅም እንዲከበር አስተዋጽኦ ማድረግ፣ የኢትዮጵያ ህብረት የጎንደር ህብረት ብቻ ሳይሆን የኢትዮጵያ ህብረት እንዲቋቋም አስኳል ሆኖ ማገልገል የሚል ራዕይ ነበረን። ስንመሰረት ጀምሮ ጎንደር ብቻ አይደለም ያለው ጎንደር ያለ ኢትዮጵያ፣ ኢትዮጵያም ያለ ጎንደር የተያያዘ ስለሆነ ያን ራዕይ ነበረን። በተለይ ደግሞ የጎንደር ህዝባዊ አመፅ ያ የጎንደር ህዝብ ወጥቶ በመቶ ሺዎች ተሰልፎ ደማችን አንድ ነው እያለ ያሰማው መፈክር ያሰማው ህዝባዊ ድምፅ ያሰማው ሀገራዊ ጥሪ እኛን ብቻ አይደለም የጎጃምን በር አንኳኩቷል፣ የወሎን በር አንኳኩቷል፣ የሸዋን ገበሬ በር አንኳኩቷል፣ የኦሮሞን በር አንኳኩቷል። በዚህ ጊዜ ለጎንደር ሕዝብ ጥያቄ ምላሽ የሚሰጥ ጎንደር ብቻ አለመሆኑን የጎጃም ወጣቶች በረሃ ላይ ወጠቁ፣ የወሎ ወጣቶች ጎንደር ወልቃይትን እንሄዳለን ብለው ሲነሳሱ፣ እዚህ ያለውን በየሀገሩ ያለውን ምሁር ከሸዋም ይሁን ከጎጃም ይሁን መቀስቀስ ጀምሮ በእኛ ጥረት ሳይሆን በራሳቸው ጥረት መሰባሰብ ጀመሩ፣ እና ይህን ሀገራዊ ጥሪ ምላሽ መስጠት ጥያቄ ተነሳ። ለዚህም ጎንደር ህብረት ልዩ ኮሚቴ አቋቁሞ ለሰባት ወራት ሲያጠና ነበር። እንዴት ነው ከሌሎች ወገኖቻችን ጋር ልንሰራ የምንችለው በሚል ሲመካከር ቆይቶ በክፍለ ሀገር መደራጀት ጥሩ ነው፣ ሌሎች የሚደራጁ ካሉ ከእነሱ ጋር ቅድሚያ ሰተን እንወያይ፣ እንመካከር ስንል፣ ለምን በክፍለ ሀገር ግን እሷንስ ያብራሩልኝ። ክፍለ ሀገር ማለት ምንድን ነው? በአንድ ሀገር ዜግነት በዘር ወያኔ ያመጣው በቋንቋ ከፋፍሎ እናንተ ይህ ነው ቦታችሁ፣ ይህኛው አስተዳደር በሚል ያለው የዘር ወይም የቋንቋ ፌዴሬሽን መከራ መጣብን በሀገራችን። ይህን ሊፈታ የሚችለው እንደ ጥንቱ ሰዎች በቋንቋቸው በዘራቸው ሳይሆን በክ- በሚኖሩበት አካባቢ ልክ እንደ አሜሪካ ካሊፎርኒያ ስላለ ሀገራዊ ዜግነት በሀገር ደረጃ በኢትዮጵያዊነት ኑሮት ማንም ዜጋ የትም ቢወ በተወለደበት ሀገር ቦታው መሆኑን የአባቱ ቋንቋ ወይም ቋንቋው ተጠይቆ ሳይሆን በሚኖርበት አካባቢ ማንነቱ እንዲከበር ነው እኛ የምንፈልገው። እዛ ክፍለ ሀገር ያለ ኢትዮጵያዊ ያው የዛ ክፍለ ሀገር ሰው ነው ወይም ተወላጅ ነው ተብሎ ለመገመት ነው። ምንድን ነው እሱ ለምሳሌ ጎንደር ክፍለ ሀገር አማራም፣ ቅማንት፣ አገውም ተወልዶ ኮርቶ የኖረበት ሀገር ነው። የሚኮራው በኢትዮጵያዊነቱ ነው። ዝቅ ሲል ደግሞ ጎንደሬ ነኝ ነው የሚለው እንጂ ለምሳሌ አማራ ያልሆኑ ሌሎች ጎንደር ተወልደው ቢያድጉ ጎንደሬዎች ናቸው። ኢትዮጵያዊነት አለ፣ ሙሉ መብት አላቸው። ማንነታቸው ኢትዮጵያዊነት ብቻ ነው። አሁን የሚሉኝ እርስዎ ጎንደር ውስጥ የተወለደ ለምሳሌ ኦሮሞ፣ ጎንደር ውስጥ የተወለደ የትግራይ ሰው ጎንደሬ ነው ነው የሚሉኝ? በጣም ጎንደሬ ነው። ኢትዮጵያዊ ነው። መሬት የመያዝ የማረስ ነጻነቱ ተከብሮለት ተመርጦ መጠበቃም የመሆን ክፍለ ሀገር አስተዳዳሪ የመሆን መብቱ ተከብሮለት። እኛ እንኳን ባልተወለድንበት ሀገር፣ አሜሪካ ካሊፎርኒያ ነው የምንኖረው፣ መምረጥ መመረጥ እንችላለን። በሀገራችን ግን አሁን በተወለደበት አካባቢ አንዳንድ ወጣቶች ማንነት እገሌ እዚህ እኮ አይደለም ክልላችሁ እየተባለ ቋንቋ እየተቆጠረ ያለው አደጋ ብዙ ወገኖቻችን፣ የአማራ ሕዝብ አሁን በተለያየ ቦታ ይኖራል። ክልልህ አይደለም ሂድ፣ ወደ ክልልህ አይባልም ነው የሚሉኝ። የለም የዘር በዘር እና በቋንቋ ሳይሆን በክፍለ ሀገር፣ በአውራጃ፣ በኖረበት አካባቢ አሜሪካ እንደሚለው በስቴት የስቴት ፌዴሬሽን የቋንቋ የዘር ሳይሆን ምክንያቱም ዘር እናንተና እኛ ነው የሚባለው። አሁን አሉ ብዙ ሰው ወንድሞቻችን ጎንደር ተወልዶ ያደጉ የትም ቦታ ይሁኑ፣ ቅማንቱ እንኳን ያው አብሮ ቋንቋው ባህሉ አንድ ህዝብ ነው። ከሌላም ከጉራጌም ተወልዶ ጎንደር ያደገ የዚህ ማህበር አባል ነው፣ በጎንደሬነቱ ይኮራል። ምክንያቱም ሰርቶ ያገኝባት በተማረበት ሀገር ሰርቶ ባገኝበት ሀገር ነው ክብሩን ሰው የሚለካው እና እኛ ይህ ወያኔ ያመጣው ጦስ ለኢትዮጵያ መርገም ያመጣብን መለያየትን፣ መፋጀትን፣ ሰው ዘሩን እንዲቆጥር እንደ ዘራቸው እንትን የማይሉ ሰዎች የት ነው የሚገቡት? አሁን አገሬ ነው ብለው ጎንደር ተወልዶ ካድቁ አገሬ ነው ቦታዬ ነው ብለው እንዲቆሩ ነው የሚያስፈልግ እንጂ ኦሮሞ ነህና ወደ ኦሮሞ ክልል መብት የለህም ሊባል አይገባም ነው የምንለው እኛ እና ይህም ደግሞ አባቶቻችን ጥንትም ጀምሮ ጣሊያን ሲመጣ የታገሉት የሸዋ አርበኛ እና አበባ አረጋይ እና ኃይለማርያም ማሞ አንድ ላይ ሆነው ነው የታገሉት ዘርም አልነበረም። ድርጅትም ሲያቋቁሙ በዘር ሳይሆን ጥቁር አንበሳ እያሉ ነው እንጂ ጀግና እያሉ በኢትዮጵያዊነት ስም ነው እና ያን ኢትዮጵያዊነታችን ለመመለስ ነው እኛ እየታገልን ያለው። እርግጥ ነው የጎንደርን ችግር ጎንደሬው ብቻ፣ የኦሮሚያን ችግር ኦሮሞ ብቻ አይወጣውም ተብሏል። ኅብረቱ አስፈላጊ መሆኑ አይካድም። ይሁንና የኢትዮጵያ ሕገ መንግሥት የተዋቀረበት አገሪቱ ዛሬ የምትመራበትን ሕገ መንግሥት በመቀየር ካልሆነ በቀር እንደምን ክልሎቹን በክፍለ ሀገር ደረጃ ማዋቀር እንደሚቻል ግልጽ አይደለም፣ ያውም ከ25 ዓመታት በኋላ። መጀመሪያ ዶክተር አበበ ከዚያም ዶክተር መኮንን በየተራ ያብራራሉ። ይሄ አሁንኛ ራዕያችን ህብረቶች ናቸው። እነዚህ የጎጃም ህብረት፣ የወሎ ህብረት አሁን ደግሞ የከፋ ህብረት፣ የሲዳሞ ክፍለ ሀገር ህብረት እያሉ ተቋቁመው የኢትዮጵያን ህብረት ማቋቋም እኮ ነው። ከሲዳሞም አቶ መኮንን አግኝቻለሁ። ለነገሩ እሺ እሱ ነው እና ዶክተር ሙልጌታ መቀጠል ትችላለህ። እንግዲህ በመጀመሪያ ደረጃ ይሄ የጎንደር ህብረት ተብሎ ሲቋቋም በዘር የተቋቋመው ይሄ ወያኔ የከለለው አከላለል ክልል የሚባለው ቃሉ ራሱ ሲተረጎም ትክክል አይደለም። ክልል ማለት አንድ ሌላ ሰው እንዳይገባ ሌላው ሰው በዛ ቦታ ውስጥ እንዳይኖር ወይም ደግሞ አብሮ እንዳይሰራ የሚያደርግ ፍልስፍና ነው። ክፍለ ሀገር የሚለው ወይም ደግሞ ድሮ ጠቅላይ ግዛት የሚለው ግዛትን የሚያሳየው ወይም ደግሞ የአንድን አገር ክፍል ነው የሚያሳየው። ያ ማለት ምንድን ነው? በዛ ክፍለ ሀገር ውስጥ ማንም የመኖር መብት ይኖረዋል ማለት ነው። ቅድም ዶክተር አበበ እንደተናገረው ወያኔ የፈጠረውን ክልል ብሎ ሰዎች እንዳይገቡ ታጥረው እንዲኖሩ የሚያደርገውን ነገር ለአንዴም ለሁሌም ማፍረስ አለብን ብለን ነው የተነሳ ነው። አሁን እኮ ማንም የትም መኖር ይችላል አይደለም እንዴ? በአሁኑ አሰራር በኮንስቲቱሽን ወይም ደግሞ በህገ መንግስቱ ካልሆነ በስተቀር ካስታወስክ፣ በጉራ ፈርዳ በሌሎችም አካባቢዎች አማራው እየተፈናቀለ እንዲወጣ የተደረገበት ብዙ ህዝብ ያለቀበት ቤኒሻንጉል በተባለው ክልል ውስጥ አማራ ህዝቦች የተጨፈጨፉበት ሁኔታዎች አሉ። በሌሎቹም አካባቢ የተለያዩ ብሔር ብሔረሰቦች በሚኖሩበት ቦታ ቁጥራቸው አነስተኛ ከሆነ የመኖር እንጂ የመምረጥ መብታቸው የታገደበት ያለው እና ዝም ብሎ በ ሕገ መንግስት ደረጃማ ብዙ ነገሮች ተጽፈዋል፣ ግን በስራ ላይ ግን እየተገበሩ አይደለም። በስራ ላይ እየተገበረ ያለው ነገር አንዱ ብሄር ከሌላው ብሄር ጋር እንዲጋጭና እንዲፋጅ እየተደረገ ነው። አማራውን ከኦሮሞ፣ ኦሮሞውን ከሶማሌው ጋራ፣ አማራውን ከትግሬው ጋር እያፋጁት እና ከፍተኛ የሆኑ ግጭቶች ለብዙ ጊዜ ያልነበሩ ግጭቶች በአሁኑ ሰዓት እየታዩ ነው ያሉት እና ይሄን ለማጥፋት የሚደረገው ምንድን ነው? ኢቨን በእንትን ደረጃ በአስተሳሰብ ደረጃ ለምሳሌ ጎንደሬ ሲባል አንዳንዶች ካለማወቅ የተነሳ ምንድን ነው የሚያደርጉት የብሔር ስም ይመስላቸዋል። ጎንደር ብዙ ብሔር ብሔረሰቦች በውስጡ ያለው ነው። ጎጃም ሲባል በውስጡ ብዙ ብሔር ብሔረሰቦች ናቸው ያሉት። አንድ ሰው በወታደርነት እንኳ ሄዶ ጎንደር ውስጥ ለምሳሌ ከደቡብ የመጣ ሰው ልጆቹን ወልዶ ጎንደሬ ሁኖ በዛ አካባቢ ውስጥ ሰርቶ መርጦ ተመርጦ የሚኖርበት ሁኔታዎች ነበሩ፣ በድሮ ጊዜ ማለት ነው። አሁን ግን በሀያ አንደኛው ክፍለ ዘመን ሰዎች በየፈለጉበት ቦታ ሄደው መሬት ይዘው የመኖር መብታቸው ተነፍገዋል። ሰው በሰውነቱ የሚታይበት ሰው በዛ አካባቢ በመኖሩ እንጂ ዘሩ የሚቆጠርበት ቋንቋው የሚጠየቅበት ሁኔታ ለአንዴም ሁ ለሁሌም ኢትዮጵያ ውስጥ መጥፋት አለበት። ያ ካልተደረገ ሰላም ሊኖር አይችልም። ዛሬ ወደድነም ጠላንም ሀቋ ፍጦ ያለው የትግራይ እዛ ውስጥ ያሉ ስልጣን የያዙት በተለይ በወያኔ ጋር መጥተው ስልጣን የያዙት አድሎ እየተደረገ እኮ ነው። ትግራይ ውስጥ ከፍተኛ የሆኑ ካምፓኒዎች፣ ዩኒቨርሲቲዎች፣ የሕክምና ተቋማት እነዚህ ሁሉ ሲገነቡ ዛሬ እኮ በሌላው ክፍለ ሀገር ያለ ህዝብ የቀን ምግቡን እንኳን የሚያገኝበት ጊዜ ተቸግሮ ነው ያለው። ወለጋ ውስጥ ወይም ደግሞ ጋምቤላ ውስጥ ወይም ደግሞ ቤኒሻንጉል ብለው ካሉት ቦታ እኮ በአምሳ በመቶ በላይ ያለው ኢንቨስተር ወይም ደግሞ ገንዘቡን እያፈሰሰ እንትን እያደረገ ያለው ህዝብ እኮ ግን ግን ይሄ ያከላለል ዶክተር ሙርጌታ ምን ያህል ኢትዮጵያውያን አንድ ያደርጋል እንደሆነ አላውቅም። ለምንድን ነው አሁን ባለፈው ጊዜ ጎንደር ውስጥ በተቀሰቀሰው መነሳሳት፣ ኦሮሞው ሌላውም የኢትዮጵያ ህዝብ አብሮ ተቀላቅሏል እና ትግላችን አንድ ነው ብሎ አንድነቱን አሳይቷል። አሁን እናንተ ይህን ስላረጋችሁ የኢትዮጵያ ህዝብ አንድ ይሆናል ማለት አይመስለኝም እኔ አንድ ላለመሆኑ ምክንያቱ እንዲህ ስለሆነ ነው የምትሉት ምክንያት የምሰጡት ምክንያት በቅርቡ የተካሄደውን እውነታ የሚቀይር አይደለም እንዳሉ ለመድገም ያህል ኦሮሞ ሲነሳ የጎንደሩ ሰው ተነሳ፣ የአንተ ትግል ትግሌ ነው ብሎ የጎንደሩ ሲነሳ ኦሮሞ ተደባለቀ፣ እንዲህ የመሳሰለ የአማራው ሲነስ እና አሁን አዲስ ነገር አይደለም ልትፈጥሩ የምትችሉት ማለቴ ነው። በተጨባጭ በማሳመን ደረጃ ዶክተር አበበ፣ እሺ ችግር የለም ማንም ሰው እንግዲህ እንደው አቶ አበበ መጀመሪያ፣ አቶ አዲሱ፣ አዲሱ ነው ስሜ። አንድ ሞክሽ ግድ የለም ሞክሽ፣ በመጨረሻ ስሜ እንደ ፈረንጆቹ እንደ ፈረንጆቹ ጠርቶ ችግር የለም አቶ። ምን መሰለህ እንደው ትንሽ ነገሮችን ላነሳልህ ነው የጎንደር ህዝብ በተለይ የአማራው ህዝብ ላለፈው አምሳ አርባ ዓመት መከራ እየተሰቃየ ነው ያለው፣ እየተጎሳቆለ እኮ ነው ያለው። ባህሉ እየተሸረሸረ ማንነቱ እየተካደ እየተፈናቀለ ነው ያለው። ይህን ለዓለም መታወቅ አለበት፣ የወልቃይ ጠገድ ህዝብ ይሄን ለማሳወቅ ይሰማሀል? አቶ አዲሱ ይሄን ለማሳወቅ እኮ አሁን የተያዘው አካሄድ ወግን ትንሽ ልጨርስልን። በጣም ለዚህ ሁሉ አደጋ ያጋለጠን ነገር የህዝቡ መሬት የህዝቡ መሬቱ ተነጥቆ ሀገሩ ተሽጦበታል። ይህን ደግሞ መንግስት አለኝ ብሎ ለመንግስት ሊያመለክት አይችልም። መንግስቱ ህዝቡን ሊወክል አልቻለም። የህዝቡን ማንነት ሪኮግናይዝ አያደርግም። ለሱዳን መሬቱን ሰጥቶ በአካባቢው የሚኖረው ገበሬ ተፈናቅሎ ነው ያለው። የወልቃይት ጠገዴ ህዝብ እስር ቤት ነው ያለው። በአሁኑ ሰዓት አብዛኛው የጎንደር ወጣት እስር ቤት ነው ያለው። የአማራው ህዝብ እስር ቤት ነው ያለው። አብዛኛው ወጣት እና ይህ ጉዳይ የአማራ ብቻ አለመሆኑን የኦሮሞ ህዝብ እየተረዳው መጥቷል። አሁን አሁን አንድነት እንፍጠር የወያኔ እንድንላይ የፈጠረውን አጥር እናፍርሰው እያልን ነው እየተገናኘን ያለ ነው እና የቅርቡ በቀደም ኖረሃል፣ አይተኸዋል። የምስራች ነው ኦሮሞ የሚኖሩ ሸዋ የሚኖረው ኦሮሞና አማራ አንድ ላይ መነሳቱ፣ አገውና አማራ ከጎጃም አንድ ላይ ማህበር መፍጠሩ፣ ወሎ የሚኖረው የአገው የአማራ የአፋር ወንድሞቻችን አንድ ላይ ቆመው ከጎንደር ጋር አለን፣ ከአማራው ህዝብ ጋር አለን፣ ከኦሮሞ ጋር አለን ማለት አዲስ የምስራች ነው። አዲስ እንቅስቃሴ ነው እና ይህን ነው ለኢትዮጵያ ተስፋ የምናደርገው። ወያኔ ያመጣውን መከራ በአንድነት መመለስ አለብን። እስቲ ወደ ስብሰባ እንቅስቃሴን የጀመርነው ወደ ስብሰባ ውስጥ ይመለሱ። ዶክተር ሙሉጌታ ሊጀምሩ ይችላሉ እና አሁን ከተነሳችሁበት አላማ ባለፈው ሲያትል የተካሄደው ስብሰባ ምን ያህል ስኬታማ ሆነላችሁ? ላሰባችሁት አላማ በተጨባጭ? ዶክተር ሙጌት የተለያዩ ማህበራት ማለትም የጎጃ ወሎና የሸዋ የጎንደር በአንድ ላይ ሆነው ለህዝብ ራሳቸውን አስተዋውቀዋል። ነገር ነው። ሲዳሞ የሲዳሞ እንኳ በግለሰብ ደረጃ ነው ገና ማህበሩ አልተቋቋመበት ጊዜ ስለዚህ እራሳቸውን አስተዋውቀዋል፣ አሳይተዋል። ያ ትልቅ እርምጃ ነው። ምክንያቱም በአሁኑ ሰዓት ኦሮሞ፣ ደቡብ፣ አማራ ምናምን እያለ በሚከፋፍለው ጊዜ የኦሮሞ ልጆችም የአማራ ልጆችም የተለያዩ ከደቡብ የመጡ ሰዎችም በአንድ ላይ ሆነው አብረን ለኢትዮጵያ መስራት እንችላለን፣ አብረን መነጋገር እንችላለን፣ የወያኔን አጥር ማፍረስ እንችላለን ብለው መገናኘታቸው ይሄ ትልቅ እርምጃ ነው። ከዛ በኋላ እንግዲህ ወደፊት ሊሆን የሚችሉ ነገሮችን እቅድ ማውጣት ነው። ቅድም ዶክተር አበበ እንዳለው ወደ ሰባት ወር ጥናት ተደርጓል፣ መነጋገር ተጀምሯል። ምንድን ነው የሚሆነው? አስተባባሪ ኮሚቴ እንዲቋቋም ተደርጎ እነዚህን ማህበራት የተለያዩ ማህበራቶች በጋራ አብሮ የሚሰሩበትን ማዘጋጀትና ብሎም ደግሞ የስብስቡ መሪ መፍጠር ማለት እንደ ኮሚቴ አይነት መሪ መፍጠርና አብረው እንዲሰሩ የማድረግና ማመቻቸት ነው። አንድ የጋራ ስም ግን ወደፊት አይኖራችሁም? ይኖራል። እንደዛ እቅድ አለ፣ ይኖረናል። ወደፊት ያ የጋራ ስም ይኖረናል። እንደ ለምሳሌ በአማርኛ ካውንስል አይነት ነገር ይኖራል። እንደ ግንባር አይነት ወይንም ደግሞ እንደ ቅንጅት አይነት ነገር ይኖራል። እና ያን በማድረግ በኢትዮጵያ ደረጃ እንድናስብ እና የኢትዮጵያን ችግር ማየት እንጀምራለን። ኢትዮጵያ ውስጥ ትልቁ ችግር የተፈጠረው በኃይለስላሴ ጊዜ የተደረገው ሁሉንም ጨፍልቆ በአንድ ላይ አድርጎ ከንጉሱ የሚላኩ መሪዎች የዛን አካባቢ ህዝብ እየገዙ ባህሉን አያውቁ፣ ቋንቋውን አያውቁ አንዳንዴ እና ችግር የተፈጠረበት ሁኔታ ነበር። አሁን ግን ጎንደሬው ጎንደሬ የሆነውን ጎንደር ውስጥ የተወለደ እና ስለ ጎንደር የሚያስብን ሰው ይመርጣል ማለት ነው ያ ሰው በመሪ ጦርነት ይኖራል ማለት ነው። በሁለተኛ ደረጃ ደግሞ ስለ ጎንደር የሚያስብ ሰው ሊወክለው ወደ ፌዴራል ጋቨርንመንቱ ይሰዳል ማለት ነው። ያ ደግሞ በወሎም ደረጃ ይሆናል፣ በጎጃምም ደረጃ ይሆናል። ይሄ ህዝቦች እርስ በርሳቸው እንዳይፋጁ ሌሎቹ መጥቶ አድሎ እንዳያደርጉባቸው የሚያደርግ ነው። ስለዚህ ያን እንደ ጠበቅነ መቆየት አለብን። ምክንያቱም የጎንደርን ችግር ሊፈታ የሚችለው ጎንደሬው ነው። ያ ማለት ግን ኦሮሞ አይሆንም ማለት አይደለም። ያ ማለት ግን አማራ አይሆንም ማለት አይደለም። ያ ማለት ግን ትግሬ አይሆንም ማለት አይደለም። እንደማጠቃለያ ማጠቃለያ፣ ቀደም ሲል ለማንስቸዋለሁ፣ ከሲዳሞ የመጡ ተወካይም ነበሩ። እርግጥ የጎንደር ህብረት አመራር አባላት ሲዳሞ ገና ነው በእንግድነት ነው የተገኘው ብለዋል። ይሁንና ተወካዩን ጉባኤው ላይ ስላገኘኋቸው ለምንና እንዴት ተገኙ እዚህ ላይ ብዬ አነጋግራቸዋለሁ። ስሜ መኮንንዶ እያሙ እባላለሁ። ወክዬ መጣሁት የሲዳሞን ክፍለ ሀገር ነው። መላው የኢትዮጵያ ህዝብ የሚኖርበት ክፍለ ሀገር ነው። ትግሬም ሲዳሞ ክፍለ ሀገር ነው የሚኖረው ጎንደር፣ ጎጃም፣ ወሎ ማንኛውም የኢትዮጵያ ህዝብ የሚኖርበት የኢትዮጵያ ክፍለ ሀገር ናት እና ጎንደር ህብረት ውስጥ አባል ናችሁ ማለት ነው? አልገባኝም። ከጎንደርና ከሲዳሞ ጋራ ግንኙነቱ የጎንደር ህብረት እያደገ መጥቶ ከአንድ ጎንደር ህብረተነት ወደ ጎንደር ክፍለ ሀገር፣ ጎንደር ክፍለ ሀገር፣ ጎጃም ወሎ ክፍል ሀገር የሸዋ ክፍል ሀገር ኢልባቦርም እንደሚጨምር ነው ከፋም እንደሚጨምር ነው። እና በቅርቡ በአጠቃላይ አስራ ሶስቱንም ክፍላት ሀገር ወክለን እንቀርባለን። ጉባኤ አለን እና ኢትዮጵያ ካለችበት እንድትነሳ ነው። ወያኔ በዘረ በታተናትን ሀገራችንን እኛ በክፍል ሀገር አንድ ለማድረግ ነው አስበን የተነሳ ነው። አመሰግናለሁ። ቀደም ሲል እንደተገለጸው የዚህ ዝግጅት ዋነኛ ትኩረት ባለፈው ሰኔ መጨረሻ ላይ ሲያትል ውስጥ ስለተካሄደውና እኔም ስለተከታተልኩት የጎንደር ኅብረት ስብሰባ ነው ነገርን ነገር እየሳበው በተለይም ዓላማችንና ግባችን ብለው ያነሷቸው ነጥቦች ሌሎች መሟገቻ ሐሳቦችን ስለ ጫሩ ስለ ሕገ መንግሥቱ ስለ ቋንቋ ፌዴራሊዝም መጥቀስ ግድ ሆኗል የኢትዮጵያ ሕገ መንግሥት ቋንቋን መሠረት ያደረገ የፌዴራሊዝም ሥርዓት መሆኑ እየታወቀ ዛሬ አገሪቱን በክፍለ ሀገር ደረጃ ማዋቀር እንደምን እንደሚቻል ከመንግሥት በኩል የሚወከሉ እንግዶችን በማቅረብ ውይይት ለማካሄድ የሚቻል ስለሆነ ወደፊት የምንመለስበት ጉዳይ መሆኑን በዚህ አጋጣሚ መግለጽ እንወዳለን። ሌላ አንድ ነጥብ በሲያትሉ የጎንደር ኅብረት ስብሰባ ላይ በቅርቡ ከእስር የተፈቱት የአንድነት ለዲሞክራሲና ለፍትህ ፓርቲ አቶ ሀብታሙ አያሌው ከመገኘታቸውም በላይ ስብሰባውን በመደገፍ ንግግር አድርገዋል። በህብረቱ አባላትና ደጋፊዎችም እውቅና ተሰጥቷቸዋል ከሽልማት ጋር። በመጨረሻም እንግዶቼ የጎንደር ህብረት ለኢትዮጵያ አንድነት ሊቀመንበር ዶክተር አበበ ገላጋይ የዚሁ ህብረት የሥራ አስፈጻሚ ኮሚቴ አባል ዶክተር መኮንን ካሳሁን አመሰግናቸዋለሁ። እኛም እናመሰግናለን። እኛም እናመሰግናለን። አቶ አዲሱ ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ማግኘት ትችላላችሁ። እንዲሁም በፌስቡክ አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ያለፏችሁም ዝግጅቶች ካሉ ማዳመጥ፣ ማየት ትችላላችሁ፣ የቪዲዮ ቅንብሮችንም። እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ያለን ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የሙዚቃ ቃና ተከታዩ ዝግጅት ነው። አዘጋጅ ጽዮን ግርማ ነች። አብራችሁን ቆዩ ጃ ሳምንቱን በስራ፣ በትምህርት፣ በኑሮ፣ በደስታ፣ በሐዘን፣ በብስጭት፣ በሰላም፣ በፍቅር፣ በሁሉም የኑሮ ከፍና ዝቆች አልፋችሁ አሁን በዚህን ሰዓት የሙዚቃ ቃናን ለማድመጥ ሬዲዮናችሁን የከፈታችሁ ውድ አድማጮቻችን እንደምናመሻችሁ፣ እንደምንሰነበታችሁ። የሙዚቃ ቃና ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ አማርኛ ቋንቋ ዝግጅት ክፍል ተዘጋጅቶ ወደ እናንተ የሚደርስ የሙዚቃ ፕሮግራም ነው። ለዛሬም ዘፈኖቹን መራርጬ ስጋብዛችሁ፣ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እናንተም በምርጫዎች እየተዝናናችሁ አብራችሁ ቆዩ። የማርክ አንቶኒን አይኔዲዩ የዕለቱን የመጀመሪያ የሙዚቃ ግብዣ አድርጌ ልጀምር። ማርክ አንቶኒ አይኔዲዩ I need you, yet saying here Mark Antonin. the man I don't mean ask, too, Justin timberlick Can't stop failing. See litachon Zemano. Can't stop feeling I got this feeling inside my bones. It goes electric wavy when I turn it on. Off from my city, off from my home. We're flying up no ceiling when we in our zone. I got that sunshine in my pocket, got that good soul in my feet, I feel that hot blood in my body when it drops. Ooh, I can't take my eyes off of it. Moving so phenomenally, come on like the way we rock it, so don't stop. When you dance, dance, dance, feel a good, good creeping up on you. So just dance, dance, dance, come on. All those things I shouldn't do, but you dance, dance, dance. And ain't nobody leaping soon, so keep dancing. I can't stop the feeling. So just dance, dance, dance. I can stop the feeling. So just dance, dance, dance, come on. Ooh, it's something magical. It's in the air, it's in my blood rushing on. Uh -huh. I don't need no reason. Don't be control. control. I fly so high, no ceiling when I'm in my zone. Cause I got that sunshine in my pocket. Got that good soul in my feet. I feel that hot blood in my body when it drops. Ooh, I can't take my eyes off of it. Moving so phenomenally. Come on, not the way we rock it. So don't stop that. But you dance, dance, dance, and ain't nobody leaving so, so keep dancing. I can't stop the feeling, so just dance. ጀስቲን ቲምበርሌክ ካንት ስቶፕ ፊሊንግ ወደ እንስት የሙዚቃ አቀንቃይ ነው የምንመለሰው አዴል አዴል እንግዲህ ህለው በተሰኘው ዜማዋ በጣም ትልቅና ከፍተኛ ተወዳጅነትን አትርፋ የነበረች ድምፃዊት ናት ወደ ኋላ ልመለስ ቆየት ወዳሉት ቤንጃሚን ኤርል ኪንግ፣ በመድረክ ስሙ ቤኒ ኪንግ፣ የሶልና የአር ኤን ቢ ሙዚቃ ስልት ተጫዋች ነው። በ 1938 ዓ ም እንደ አውሮፓውያን አቆጣጠር ነው የተወለደው። ህይወቱ ደግሞ ያለፈው በ2015 ነው። ቤኒ ኪንግ ስታንድ ባይ ሜ በሚል የተጫወተው ዜማ ቀጣዩ ምርጫዬ ነው the moon ቤኒ ኪንግ ስታንድ ባይ ሜ ወደ ራቸል ፕላተን ስታንድ ባይ ዩ ልመልሳችሁ። ራቸል ፕላተን ወጣት እና ተወዳጅ ድምፃዊት ናት። ፋይት ሶንግ በሚለው ዜማዋ ደግሞ በጣም ተወዳጅ ሆናለች። ፋይት ሶንግ የተሰኘው የራቸል ፕላተን ዘፈን በተለይ በአስቸጋሪ ሁኔታ ውስጥ ያሉ በካንሰር በሽታ እየተሰቃዩ የሚገኙ ሆስፒታል ውስጥ ያሉ፣ እንደዚሁም ደግሞ ያገገሙ ሰዎች ይዘፍኑታል። ዩቲዩብ ላይ ይህንን ብናየው ራቸል ፕላተን እራሷ አንዳንድ ሆስፒታሎች ሄዳ በካንሰር ህመም እየተሰቃዩ ካሉ ህጻናቶች ጋር ስትዘፍን ስታነቃቃቸው፣ ሞራላቸውን ስታድስ ይታያል። አሁን ግን ዛሬ ያንን የራቸል ፕላትን ፋይት ሶንግ አይደለም ጋብዛችሁ፣ ስታንድ ባይ ዩ የሚለውን ነው። ቤኒ ኪንግ ስታንድ ባይ ሚ ብሏል። ራቸል ፕላትን ደግሞ ስታንድ ባይ ዩ ትለናለች። your empty hands in mine And scars, show me all the scars you hide And hey, if your wings are broken Please take mine so yours can open too Cause I'm gonna stand by you ከእንግሊዘኛ ዘፈን ወደ ወደ ስፓኒሽ ቋንቋ ሪኪ ማርቲን ፐርዶናሜ ሲል የዘፈነው አንድ ቆንጆ የስፓኒሽ ዘፈን አለ። ፎርጊቭ ሜ ማለት ነው፣ ይቅርታ አድርጊልኝ። ሪኪ ማርቲን ፐርዶናሜ Conocido, aunque hoy no tengamos de qué hablar, tratamos no perder el equilibrio y en la balanza tú pusiste más. No es justo hacerte parte de mi olvido, tienes todo. Lo que pido, pero no eres mi mitad. Perdóname por no cumplir con las promesas. Admito que fue mi torpeza el intentarlo. የምታደምጡት የሙዚቃ ቃና ፕሮግራማችንን ነው። የሚተላለፈው ደግሞ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ነው። እስቲ ለስለስ ወዳለው ወደ የሜሎዲ ጋርዶ ዜማ ልመልሳችሁ። ላቭ ሚ ላይክ አሪቨር ደስ ትላለች ሜሎዲ ጋርዶ። A river does cross the sea. Love me like a river does, endlessly. that is all mm -hmm. love me like a rock. Like a roaring sea, wash me out. Love me like a roaring sea. Baby, don't rush. You'll know what a fall. Love me, that is all. the earth itself spins around love me like the earth itself sky above below the ground love me like the earth itself የዛሬ የሙዚቃ ምርጫዎቼ ከዚህም ከዚያም የሚል ስያሜ ሊያሰጠው የሚችል ነው። የተከበራችሁና የተወደዳችሁ አድማጮች እንግዲህ ዛሬ የተመደበልኝ ሰዓት በዚሁ ተጠላቋል። ስሰናበታችሁ ግን አንድ ተወዳጅ ዜማ ጋቢዤዤ ነው ኦሞሳንጋሬ፣ ታዋቂዋና ተወዳጇ የማሊ ሙዚቃ አቀንቃኝ ኦሞሳንጋሬ ሙዙሎ ስትል ያዜመችውን ዜማ እሱን እያደመጣችሁ እስከሚቀጥለው ሳምንት ድረስ እያስታወሳችሁ ቆዩኝ። ለዛሬ በዚህ ልሰናበታችሁ። ኦሞሳንጋሬ ትቀጥላለች። በእኔ በኩል ደህና ደሩ። If you put it in የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት ዝግጅታችን እንገናኝ። ፕሮግራሙን ያቀናበረችው ብርሃን ኃይሉ ነች። ለዛሬ በመላ ባልደረቦቻችን ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና ደሩ። This program has come to you from the Voice of America, Washington.